ጤና ቪ ከአሜሪካ ድምጽ ዋሽንግተን ዲሲ የሰኞ ምሽት ሰኔ 6 2014 ዓ ም መሰናደውን ጀመረ። ሰላም ጤና ስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ መሰናዶውን እየመራው እደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ከአሁን ሰዓት ጀምሮ ከመሰናደውን እየመራው አብሬያችሁ እቆያለሁ። ለዛሬ አብዛኛውን ሰዓታችንን የሚወስደው የቀጥታ የስልክ ውይይታችን ነው። ውይይታችን የዩኒቨርሲቲ ህይወት ፈተናዎች፣ የጊዜ አጠቃቀምና ውጤታማነት ላይ ያተኩራል። ሁለት ወጣት ከዋሽንግተን ዩኒቨርሲቲ ተማሪዎች በስልክ መስመራችን ላይ ይገኛሉ። ስፖርትና ሙዚቃም ይዘናል። መሰናዶውን እንድትከታተሉ እየጋበዝን አሁን ወደ ውይይቱ እንሻገራለን። ቀጥታ የስልክ ውይይታችንን ልንጀምር ነው። በዛሬ ውይይታችን የዩኒቨርሲቲ ቆይታን ስኬታማ ማድረግ ላይ እናተኩራለን ከተማሪዎችም ጋር የምንወያይ ይሆናል። ዩኒቨርሲቲ ማለት ከቤተሰብ ቁጥጥር ውጪ ራስን ወደ መቻል የምንሸጋገርበት የትምህርት ዘመን ብቻ ሳይሆን ራስን የማወቅንና ማንነትን መሠረት የምንጠልበትም ዘመን ነው። ብዙ ጊዜ ወጣቶች ታዲያ ወደ ሌላ ከተማ ለትምህርት ተመድበው የሚሄዱበትም አጋጣሚዎች ይፈጠራሉ። ከተለያዩ ቦታዎች ከመጡ ተማሪዎችና ሰዎች ጋርም ይተዋወቃሉ። ነገር ግን ሙሉ ነጻነት ሲገኝና ሲገኝ ደግሞ ግራ መጋባት ያጋጥማል። የጊዜ አጠቃቀምን በተመለከተ፣ የገንዘብ አጠቃቀምን በተመለከተ የተለያዩ ፈተናዎች ነው የሚያጋጥሙት። ይሄ ደግሞ በትምህርት ላይ ጥሩ ውጤት እንዳይኖር በማድረግ የመመረቂያ ዘመንን ያካ ያጓትታል። ከዚህ በተጨማሪም ደግሞ ለጥናት ይጠቅማል በሚል ሱስ ውስጥ መግባት አሊያም ደግሞ ትምህርቱን ቸል ብሎ ጊዜን በመዝናናት ካሳለፉ በኋላ ፈተና ሲደርስ መጨናነቅ ያጋጥማል። በዩኒቨርስቲ ህይወት ውስጥ ስለሚያጋጥሙ ተግዳሮቶችና የሰዓት አጠቃቀምን በተመለከተ ሁለት ተማሪዎችን ጋብዘናል። የመጀመሪያው እንግዳችን አብነት ምትኩ ይሰኛል። የስድስተኛ አመት የቅዱስ ጳውሎስ ሆስፒታል የህክምና ተማሪ ነው። አብነት ሰላም ጤና ስጥልኝ እንደምን አምሽተሃል? እ እሺ አብነት ጥሪያችንን አክብረ ስለመጣህ እናመሰግናለን። ሁለተኛዋ እንግዳችን ደግሞ በጣም አመሰግናለሁ ስለጋበዛችሁኝ እሺ፣ ሁለተኛዋ እንግዳችን ደግሞ ህይወት ለማ ናት። ህይወት የአራተኛ ዓመት የአዲስ አበባ ዩኒቨርሲቲ የህግ ተማሪ ናት። ህይወት ጤና ስጥልኝ፣ እንደምን አምሽተሻል? አብሮ ይስጥልን። እንዴት አለሽ? ደህና ነሽ? አለን፣ እግዚአብሔር ይመስገን። ህይወት፣ በጣም ነው የማመሰግነው ጥሪያችንን አክብረሽ ስለመጣሽ። ወደ ውይይታችን እንሻገር። አብነት፣ ካንተ ልጀምር። እንግዲህ የህክምና ትምህርትን ስትማር ወደ ዩኒቨርሲቲ ስትገባ መጀመሪያ ላይ አስበው የገባኸው በኋላ ላይ ያጋጠመ ተግዳሮት ምን ይመስላል? ያው ዩኒቨርሲቲ በተለይ ደግሞ መጀመሪያ አመት ላይ በጣም ብዙ ተግዳሮቶች አሉ። ብዙ ነገሮች ከጓደኞችሽ ሰምተች ነው የምትገቡ። ግን ከነፃነቱ ጀምሮ ነው የሚጀምረው። ማለት ከዚህ በፊት ሁሉ ፕሮግራሞች ወይ ነገሮች የምታደርጊበት በጓደኞች በቤተሰቦች ተወሰነ ነው። አሁን ግን ሙሉ ጊዜ ለብቻች የምታገኝበት ስለሆነ ከዛ ይጀምራል ጭንቀቱ። የጥናት ሰአት አዲስ ማውጣት አለብሽ። ቤተሰብ ጋር እያለሽ በነበረ ጥናት ሰአት አይደለም። እዚህ ጋ ፕሮግራሞች ይለያያል። አዳዲስ ሰዎች፣ ቅድም እንዳልሽው አዲስ ጓደኞች ይኖራሉ። ከነሱ ላይ መግባባት እና ከአብሮ አደጎች ካደግሽበት ተለይተሽ አዳዲስ ሰዎች አግኝተሽ አዳዲስ ጓደኛ ማፍራት ይኖርብሻልና ይህም አንድ ተግዳሮት ነው። ትምህርት ትምህርቱ ላይ ምን አይነት ውጤት ከረሽ ኤክስፔክት እንደምታደርጊ እና እሱ የራሱ በጣም ተ ያስፈልግ ነገር ነበረ ማለት እንደ ሀይ ስኩል አይደለም አዲስ ትምህርት ጀምረሻል ስለዚህ ስንት ጥሩ ውጤት ምን ማምጣት እንዳለብሽ የሚባለውንም ነገር ብዙ አታውቂም እሱም ያስጨንቅሻል ሌላው ደግሞ ሁልጊዜም ብዙ ሰዎች አሉ እና የተዘጋጀው ዝግጅት ከሌሎች ያነሰ ነው ወይ ሚለው ነገር ይሄ ደግሞ ከእሊ በተያያዘ ኮምፒቲቲቭነስ እሱም ሌላ ተግዳሮት ነበረ። ኢቨን ከመመገቢያ ሰዓት ለውጥ ጋር በተለይ ደግሞ አዲስ ቦታ ደግሞ ኬች አዲስ አካባቢ መልመድ አዲስ ዶር ከማታውቂያቸው ስድስት ሰዎች ጋር ተቀምጠች ከመዋልኛ ደር መጀመር ምናምን በጣም ብዙ የሚያስጠንቁ ነገሮች ነበሩት፣ እና ብዙ ነገር ደግሞ ፈንተሽ ደግሞ ሴክስ የምታደረጊ ነገሮች አሉ ምናምን ነገር እነሱ ደግሞ። አብነት አንድ ጊዜ ላቋርጥ። አቤት፣ ምናልባት ሄድፎን እየተጠቀምክ ከሆነ ስልኩ ለየት ያለ የሚረብሽ ድምፅ አለው ወደ ሄድፎኑን ማቋረጥ ትችላለህ እባክህ። እሺ፣ ይቅርታ ትንሽ ድምጽ የሚረብሽ ድምፅ አብሮ ስላለ ነው። እሺ፣ ሀሳብህን ጠቅለልኝና ወደ ህይወት ትሻገራለሁ። እሺ እና በቃ እንደነገርኩሽ ነው። በጣም ብዙ ንትኖች ነበሩ። ያው ዞሮ ዞሮ በጊዜ ሂደት እንትን እያለ እየቀለለ እና መስመርሽን እያገኘሽ ስቴጂ ሚጠጥ ናቸው አብዛኞቹ ነገሮች እና ይሄ ይመስላል መጀመሪያ ዓመት ላይ የነበሩ ቻሌንጆች። እሺ በጣም ነው የማመሰግነው። ህይወት ወደ አንቺ ልምጣ። አንቺስ ዩኒቨርሲቲ ስትገቢ እንግዲህ አሁን ከአራት ዓመት በላይ ቆይተሻል፣ ወደ አራት ዓመት ሆኖሻል። ስለዚህ ያጋጠሙሽ ተግዳሮች ምንድን ናቸው? የምናገኛቸው ምናብ ነችላቸዋል። ዛሬ ትንሽን ለመጨመሪያ ያህል በመጀመሪያነት ያገጠመኝ ነገር ሲስተሙን መላመድ ነበር። ዩኒቨርሲቲ ሲስተም መላመድ ሰብገኝ ነበረ። ሀይ ስኩል ላይ ነበረ ሞሮ ኮንክሪቲንግ የምንለው አይነት የተመሳስታት ሂደት ነበር እና እዚህ ዩኒቨርሲቲ ስንገባ እኛን ብዙ ማጆሮች ስራ መስራት ያለብን እና ከሀይ ስኩል ጀምሮ ይህ ሲስተም ምላመድ ስላልተደረገ እዚህ ስመጣ ትንሽ ኮንፊዝ አድርጎኝ ነበረ። ሲስተም ጋር እንዳትማረኝ ማለት ነው። ሌላው ያው አብነትም እንዳለው የሆነ በጣም ሰፊ ዓለም ነው ዩኒቨርሲቲ ዓለም ከሰዎች ጋር መግባባት፣ መላመድ፣ አብሮ መኖር፣ መቻቻልና የሚባሉት ትምህርት ቤቶችም ከነበርንበት ከትንሽ ከበምር ናቸው። ቤተሰቦቻችን ጋር ራስ ሚኖር ያለውን ኮንፈረንስ እዚህ ማግኘት እንደማንችል እንደማንችል መቀበሉም አንድም ችግር ነው። ሁለተኛም ራሱን ማን ለማምለት ቻሌንጅ አድርጎኝ ነበረ። ሌላ የገንዘብ አጠቃቀም ችግር ነው። ገንዘብ ላይ በጣም ክፍተት ነበረብኝ፣ ኔ ፐርሶናል ይመስለኛል። እዚህ ደግሞ ዩኒቨርሲቲ ስገባ በጣም ቶሎ ቶሎ ያልቅብሻል ገንዘብሽ ያሽ ቶሎ ቶሎ ያልሳለ ና እሱም አንድ ቻሌንጅ ነበረ። ግን ያው እንዳለ ነው ሲስተሙ ስትላመጁ በጊዜ ሂደት ውስጥ በእድሜም ጥሩ መቋቋም ይቻላል ብዬ አስባለሁ። እሺ እዛው አንቺ ጋር ልቆይና በተለይ ደግሞ ሴቶችን የሚያጋጥማቸው ተግዳሮት ምንድን ነው? እሱት ያለሽ ከዩኒቨርሲቲ ከቤተሰብ ራቅ ብለው ሲኖሩ ብቻቸውን ለየት ብሎ የሚያጋጥማቸው ነገር ምንድን ነው? እንደዚህ በብዙ ችግሮች እንጋለጣለን ሴቶች በአቅማችን በተለዩ ምልከታዎች ምክንያት ማለት ነው። እኔ እንኳን እግዚአብሔር ይመስገን ማለት ይችላሉ ብዙ እንደዚ አይነት ችግሮች አላጋጠሙ። ምክንያቱም አዲስ ዩኒቨርሲቲ ትንሽ እውቀትም ቀመስ ከተማም ቀመስ የሆነ ቦታ ስተና ስለሆነ ብዙ እንደዚ አይነት ቻሌንጆች አላየሁም። ያሏት በገጠር ሰ ዩኒቨርሲቲዎች ከግሬድ አስጣት ጀምሮ ሊሆን ይችላል፣ እንዲሁም ሴትነትን መሰረት ባደረጉ ጥቃቶች ምናምን ብዙ ሊያጋጥማቸው ይችላል። ግን እኔ አሁን ባለውበት ብዙ ወንደዚ አይነት ችግሮችን አላስተናገድኩኝም። እሺ፣ አብነት ደግሞ ወደ አንተ ልምጣ። ዩኒቨርሲቲ ውስጥ ስላለ የሰዓት አጠቃቀም ነው ቀጥለን የምናነሳው በተለይ ደግሞ አሁን የህክምና ትምህርት ዘርፍ ሁለታችሁም ያላችሁበት የትምህርት ዘርፍ ከፍተኛ የሆነ ሰፊ ንባብና ስራን የሚጠይቅ ትጋትን የሚጠይቅ ነው እና በተለያዩ አሁን ከሱ ውጪ የተለያዩ ክለቦች ላይ መሳተፍ ሊሆን ይችላል፣ ስፖርት ሊሆን ይችላል፣ መንፈሳዊ ህይወት ወይም ደግሞ መዝናናትም ላይ ሊሆን ይችላል። ጥናትንና ሌሎች ጉዳዮችን እንዴት ነው አቻችሎ መሄድ የሚቻለው? በተለይ ደግሞ ለፈተና ሰሞን ይሄ ቴንሽን የሚባለው በተለምዶ ዩኒቨርሲቲ ውስጥ ያለው ጭንቀት ውስጥ ሳይገቡ ጊዜን በአግባቡ መጠቀም ይቻለው እንዴት ነው? ኤክስትራ ካሪኩላር አክቲቪቲ ወይ ከትምህርት ውጭ ያለው አክቲቪቲ የትምህርቱን ያህል በጣም አስፈላጊ ነው ብዬ ነው ማምነው። ምክንያቱም ግን ይህ ሲሆን አንዱ ተመስቶ ወደ አንዱን በመተው ሳይሆን ባላንስ መደረግ አለበት። አሁን ለምሳሌ ግን ይሄ እንደየሰው እንደየግለሰቡ በፍላጎትና ችሎታን መሰረት አድርጎ የትምህርቱን ያው ዋነኛው ትምህርት አንድ ወዘዛ ዩኒቨርሲቲ ከሄደበት ምክንያት ትምህርቱ እስከሆነ ድረስ ትምህርቱን ላይ ፎከስ ተደርጎ ግን በጣም አስፈላጊ ነው ብዬ አምናለሁ። እና ምንድነው ተማሪዎች ይህን እንትን ባለ መጀመሪያ ላይ መጀመሪያው ላይ ሁሉም ጋር ለመሄድ አለመሞከር ነው። ለትምህርቱ የትኛው ሰዓት ይበቃኛል የትኛው እስኪ ድረስ ባነት ቤቱ ጋር ቦታ የሚለውን ከያዙ በኋላ ቀሪውን ጊዜ ከፋፍሎ በዝንባሌ እና ማድረግ በሚፈልጉት መልክ ከትምህርት ውጭ ያሉ አክቲቪቲዎችን መደረግ አለበት ብዬ ነው ማስበው እና በጣም ኢንዲቪዋላይዝ ይሄ ግለሰቡ መሰረት ያደረገ መሆን አለበት። ትምህርቱ በጣም ጥናት ይፈልጋል ተብሎ አራት ሰዓት እንትን ቢልም ያው አእምሮ የሆነ ያህል ነው እንት የሚለው ግድ ያስፈልጓል የታወቀ ነገር ስለሆነ ማለት ነው። እረፍት ያስፈልጋል። እነዚያን እረፍት ሰአቶችን ከፋፍሎ፣ ምክንያቱም ዩኒቨርሲቲ ተገብቶ የሆነ አይነት ትምህርት ብቻ ሳይሆን አጠቃላይ ትምህርቱ ሙሉ እንትን የተሟላ ሰው ሆኖ መውጣት ከሆነ ድረስ በተለይ ከሰው ባለ እንትንን ምናምን የምንማረው እንደዚህ ከትምህርት ውጭ ባሉ አክቲቪቲዎች ጋር በመሆኑ ተመሳሳይ እንደ ትምህርቱ አይነት ነው ብዬ ነው የማስበው። ያንያል ኢምፖርታንት ነው ብዬ ነው የማስበው። ህይወት፣ ወደ አንቺ ልምጣ። ለአንቺም ተመሳሳይ ጥያቄ ነው ያለኝ፣ ስለ ሰዓት አጠቃቀም ነው። ለምሳሌ አሁን አንቺ ምን አይነት ክለቦች ውስጥ ትሳተፊያለሽ እና የተለያዩ ክለቦች ላይ መሳተፍን ይሆናል ወይም ደግሞ በግል ለመዝናናት ጊዜ የማሳለፍና ትምህርቱን እንዴት ነው ማቻቻል የሚቻለው? አንድ የሚባል አባባል አለ ላይክ ዩኒቨርሲቲ ሲገባ ሰዓት የለም ጊዜ ቃም ትምህርት ብቻ ነው ምናምን የሚሉ የተሳሳተ አመለካከቶች አሉ። እውነቱን ለመነጋገር ዩኒቨርሲቲ ውስጥ ተማሪ ብዙ ጊዜ አለ፣ በጣም ሰፊ ጊዜ አለ አንድ ትምህርት ብቻ አይደለም ሁለት ሶስት ትምህርት ደረጉ መማር የሚያስችል አይነት ሰአት ላለ ማለት ነው። ምንድነው አሁን እዚህ ጋር ፖይንቱ የዛ ሰው ባህል ወይም የዛ ሰው ማንነት እንዴት ነው እነዚህን ነገሮች አቻችሎ የሚቀጥለው የሚለው ነገር ነው እና ብዙ ጊዜ ያለ ዩኒቨርሲቲ ውስጥ ብዙ ነገሮች ላይ ለመሳተፍም እጅላሉ ና እኔናሁን ከሽናዴ ጥያቄ ህግ ህግ ተማሪ ነኝ ና ቲዎሪቲካል ኖሌጁ እንደ ፕራክቲካሉ እኩል ነው። ምንም የሚበላለጥ ነገር የለውም። ስለዚህ የተቻለ መጠን ፕራክቲስን ለማወቅ ጥረት አደርጋለሁ። የተለያዩ ኢንተርንሺፖች ላይ እሳተፋለሁ። ከነዛም መካከል ኤው የሚባል አንድ ድርጅት አለ። አሰኖኮመን ቦልነ ሴቶች ላይ ነው የሚሰራው። እዛ እሳተፋለሁ። ኔትወርክ አደርጋለሁ ከሰዎች ጋራ። ወደፊት ስራ ስጨርስ ያው የሰው ሀብት ሰው ነው አይደለም እና ሰዎችን ማወቅ ሰዎች ጋር ኮሚኒኬት ማድረግ ምናምን አደርጋለኝ። አሁን በዚህ እድሜ በዚህ ሰዓት ማለት ነው እና ሰዓት ይበቃል። ቶከንስሌት አለማድረግ ነው ዋናው ጥበቡ ያለው እና ለነገር የሚባል ነገር አለማስቀመጥ፣ ዴድላይኖችን አለመጠበቅ። አንዳንድ ሰው ዴድላይን ላይ ፌክቲቭ የሚሆን አለ። ግን እንደዛም ቢሆን ኢነርጂን ሴቭ ለማድረግ ቀድሞ መጨረስ ይቻል አሳይመንቶች ትምህርቶች፣ ፈተናዎች ምናምን ሲኖሩ እነዚህ ው የሚገዙብት ነገሮች ናቸው ብዬ ነው የማስበው። በጣም ነው የማመሰግነው። ህይወት በፌስቡክ ገጻችን ላይ እንድንደውላቸው ስል ቁጥራቸውን አስቀምጠው የደወልንለት አድማጭ አለ። የእሱ ፍጹም ደሹ ይሰኛል። የእሱን አስተያየት ሰምተን እንመለስ። ዩኒቨርሲቲ ውስጥ ያው እኔ ሲኒየርም ከመሆኔ አንጻር በጣም ብዙ ፈተናዎች አሉ። ተማሪዎች መጠንቀቅ ያለባቸው ነገር አብዛኛው ነገር እንግዲህ የሰዓት አጠቃቀም የሚለው እና ደግሞ ከሱስ መጠንቀቅ አለባቸው እላለሁ። ምክንያቱም ያው ሰብን ጥለው ነው የመጡት ማንም ተቆጣጣሪ የላቸውም። ውስጥ ላለመግባት እንግዲህ በተለያዩ ነገሮች ማድረግ አለባቸው። ለምሳሌ አሁን ለምሳሌ የሰዓት አጠቃቀማቸውም ፕሮግራም በማውጣት መቼ የእኛዎች የትኛውን ኮርስ ያነባለሁ ዛሬ የትኛውን እንትን አነባለሁ፣ ዛሬ ነገ ደግሞ የትኛውን አጣለሁ። ፍጹም ደርሹ ይባላል። አስተያየት ሰጫችን ከፌስቡክ ላይ ስልክ ቁጥሩን አግኝተን ነው የደወልኝለት። ፍጹም የአምስተኛ ዓመት የድሬዳዋ ዩኒቨርሲቲ የምህንድስና ተማሪ ነው። ውይይታችንን እንቀጥላለን። የፍጹምን ለአስተያየቱ እናመሰግናለን። እንግዲህ አብነት ወደ አንተ ልመለስና ፍጹምን ሰምተኸዋል። ስለ ሰዓት አጠቃቀም ስለ ሱስም አንስቷል። በተለይ ደግሞ ስለ ሱስ ትንሽ አጽንኦት ሰጥተን ብንመካከርም ደስ ይለኛል። ምክንያቱም ደግሞ ተማሪዎች ጊዜያቸው ጊዜያቸውንም ሀሳባቸውንም ለመጠቀም ሲሉ ሀሳብ ይሰበስባል፣ ትኩረታችን ይጨምራል በማለት ሱስ ውስጥ ይገባሉ። እና እዚህ ላይ ያለ አስተያየት ምንድን ነው እሱ? ዜና ያለኛ መጀመሪያ ላይ በተገባ በኋላ በተለይ አንደኛ ዓመት ላይ የሚኖሩ ልምዶች እስከ መጨረሻ ድረስ ሲቆዩ ናቸው። እና ደግሞ በጣም አንደኛ ዓመት ላይ ወይ ደግሞ አዲስ ገቢነት ያለ በጣም ትልቁ ችግር ለምንም ነገር በጣም በቀላሉ አዲስ ነገር ሊጀመር ይችላል። ዩኒቨርሲቲ የሚደረግ ነገር ነው ይሄ ዩኒቨርሲቲ ነገር ነው ተብሎ በቀላሉ አዲስ ነገር ይጀመራል። ገብቶ ያ ነገር እንዴት ነው አሁን አዲሱ ስለማይተው ማያውቁት ነገር ውስጥ ይገባሉ። ከዚያ ያ ነገር ጋር እንዴት አንድ እንደሚደረግ ለማወቅ ሁለት ሶስት ዓመት ሊፈዝ ይችላል። እና በዚህ መሀል ትምህርቶች ይጎዳሉ፣ ኮርሶች ሊያመጡ ይችላሉ፣ አመቶች ሊደገሙ ይችላሉ። እና ይህ በመሆኑ በደንብ ጠንቀቅ ብለው ቆም ብለው ማሰብ እና ምንም እንኳን በጣም የፈጠነ ዓለም ውስጥ ቢሆንም ያሉት ትንሽ ረጋ ብሎ ነገሮችን እያዩና እያስተዋሉ ለመሄድ መሞከር ላይ አዲስ ተማሪዎች ሊያተኩሩ ከእንደዚህ አይነት ስንትኖች ራሳቸውን መካት ወይ መቆጠር ይችላሉ ብዬ አስባለሁ። አመሰግናለሁ። ውይይት ሰዓታችን እየተጠናቀቀ መሆኑ ተነግሮኛል። ህይወት እንግዲህ ለአዲስ ገቢ ተማሪዎች በተለይ ደግሞ ለሴቶች ምን ትመክሪያለሽ? ምን አይነት አስተያየት አለሽ? ለአዲስ ገቢ ተማሪዎች በተለይ ደግሞ ሴቶች በመጀመሪያ ለመክራቸው፣ ፋሽናቸውን፣ ፍላጎታቸውን አውቀው ይገቡላለ። ምክንያቱም ኦልሬዲ አንስቴት ሚስ ካደረግሽ በኋላ ወደኋላ ማለት ይከብዳል። ስ ላይ ስ መጀመሪያ ከመነሻው ከፋውንዴሽን ትክክለኛ ውሳኔ ላይ የሚፈልጉት ትምህርት መማር እንዲችሉ መወሰን አለባቸው። እያስላለው ኦልሬዲ ግ ስጣንዙ ያለ ብዙ ነገሮች ላይ እንጅ ማድረግ ይቻላል። በተለይ ሴትነት ደግሞ የራሱ መጥታት አለው ና የተለያዩ ኤክስትራ ካሪኩለር አክቲቪቲዎች ላይ ምናምን በመሳተፍ እራሳቸውን ማሻሻል በየጊዜው እንዲችሉ መክራለሁ። ሌላው ያው በቃ ተስፋ ለመቁረጥ መጣር ንግዜ መስራት እና የተሻለ ቀንም እንመጣል ብለው ማሰብም ጥሩ ነው። ምክንያቱም ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ በግልስም ሆነ በአጠቃላይ በዓለማችን በሀገራችን ደረጃ እና የተሻለን ነገር አስበው ተስፋ ባለመቁረጥ እንዲሰሩ ተመክራለን ማለት ነው። ህይወት፣ ቅድም ያልሽው ነገር ነበረ፣ ገንዘቡ አጠቃቀም በተመለከተ ችግር አጋጥሞሽ ነበር። አጠር አድርገሽ ምን አይነት መፍትሄ ያገኘሽለት እሱንም ጠቁመሽ። ለፊ እንዳልኩሽ ነው መጀመሪያው የገንዘቡ ገንዘብ አጠቃቀም ስህተት ነበረብኝ። ከዛ በኋላ እንዳልኩሽ ነው ሲስተም ቼክ ያደርጉሻል። አልዘረብ ነው ወጪዎችን ማወቅ

አዲስ ተማሪዎች ወደ ዩኒቨርሲቲ ሲገቡ ማድረግ ያለባቸው ማወቅ ያለባቸው ነገር ምንድን ነው? እስቲ አጠራርገ ጠቅልልልኝ ሀሳብህን እሺ በአጭሩ ሲነግርሽ ማድረግ አለባቸው ብዬ ማስበው አካባቢውን በደንብ ለመረዳት በሞከር የገቡበትን ፊልድ የገቡበት ግቢ ያሉበት ቦር አላ አጠር ያለ ግምገማ ሰርቶ፣ ከዛ ደግሞ በተቻለ አቅም ቀድሞ የገቡ ተማሪዎች ሲኔሮች ካሉ እነሱን አማክሮ ምን ማድረግ እንዳለባቸው በዛ መንገድ በተመሳሳይ መንገድ ልታልፍበት ስለሆነ ብዙ ጊዜ ብዙ ነገሩ ተመሳሳይ ነው እና አንቺ ልታልፍበት ያለሽ ወይ ያለሽበት ያለ ቀድሞ ያለፈ ሰው ካለ እሱን ማማከር ለመላ አእምሮን ክፍት አድርጎ ከአዲሱ እንትን ጋር ለምን እንደዚያ አልሆነም፣ ለምን እንደዚያ አልሆነም ብሎ ሙጭጭ ሳይሉ አዲስ ነገሮችን ለመላመድ አእምሮን ክፍት አድርጎ እንትን ማለት። በተረፈ ሌላው ጊዜ የሚፈታ ነው። በጊዜ ነገሮች ሁሉም ሰው አዲስ እንደነበረ እና በጊዜ ነገሮች ሰክነው መንገዳቸውን እንዲያገኙት እንደሚችሉ በማመን በዛ መንገድ መሄድ አእምሮን ክፍት አድርጎ የሰሙትን እና የሚያዩትን ብሎ ሁኔታውን ተረድቶ ለዛ ሁኔታ የሚመጥን አይነት እርምጃዎች እየወሰዱ መቀጠል። ይህንን ነው ልልሽ መችለው። የዩኒቨርሲቲ ቆይታ የትምህርት ቆይታምና ስኬታማ የሆነ የጊዜ አጠቃቀምን በተመለከተ ያደረግ ነው አጭር ውይይት እዚህ ላይ ተጠናቀቀ። ተወያዮቼ አብነት ምትኩ የስድስተኛ ዓመት የቅዱስ ጳውሎስ ሚሊኒየም ሆስፒታል የሕክምና ተማሪና እንዲሁም ደግሞ ህይወት ለማ የአዲስ አበባ ዩኒቨርስቲ አራተኛ ዓመት የሕግ ተማሪዎች ነበሩ። ተወያዮቼ ሁለታችሁንም በጣም አመሰግናለሁ። ምንም፣ በጣም እናመሰግናለን። በቀጥታ ወደ ተከታዮቹ ጥንቅሮች ነው የምናልፈው። ከመሻገሪያ ሙዚቃ በኋላ ተመልሰን እንመጣለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ ዕለታዊ የወጣቶች መሰናዶ ነው። ዝግጅቶቻችንን በሳተላይት ኢትዮሳት ላይ እንዲሁም ደግሞ ቪኦኤ አምሃሪክ ዶት ኮም ላይ በድረገጽ እንዲሁም ቪኦኤ አምሃሪክ የፌስቡክ ገጽ ላይ ልታገኟቸው ትችላላችሁ። ተከታዩ መሰናዷችን ስፖርት ነው። ኬኔዲ አባተ የሳምንቱን ስፖርት ያስቃኘናል። አፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አምስተኛ ደረጃን ይዛ አጠናቃለች። ከሰኔ አንድ እስከ ትናንት ሰኔ አምስት በሞሪሼስ በተካሄደው ሀያ ሁለተኛው የአፍሪካ አትሌቲክስ ሻምፒዮና ኢትዮጵያ አራት ወርቅ፣ ስድስት ብርና አራት ነሐስ በድምሩ አስራ አራት ሜዳሊያዎችን በማግኘት ውድድሩን በአምስተኝነት አጠናቃለች። ኢትዮጵያ በውድድሩ ካገኘቻቸው ወርቆች ሁለቱን በኃይለማርያም አማዳ አማካኝነት ያገኘች ሲሆን አትሌቱ በተሳተፈባቸው የአምስት ሺህ ሜትር ወንዶች ፍጻሜና የሶስት ሺህ ሜትር መሰናክል ነው እድል ያደረገው። ሌሎቹን ሁለት ቆች ደግሞ አትሌት ሞገስ ጡማይ በ10 ሺ ሜትር የወንዶች ፍጻሜ እንዲሁም አትሌት ወርቅ ውሃ ጌታቸው በ3000 ሜትር የሴቶች መሰናክል አስገኝተዋል። አስር ወርቅ፣ አምስት ብርና ስምንት ነሐስ በድምሩ 23 ሜዳሊያዎችን በማሸነፍ ኬንያ ሻምፒዮናውን በበላይነት አጠናቃለች። ምንም እንኳን ደቡብ አፍሪካ በሜዳሊያ ቁጥር ከኬንያ በ13 በመብለጥ በአጠቃላይ 36 ሜዳሊያዎችን ብታሸንፍም በአንድ ወርቅ ተበልጣ ሻምፒዮናውን በሁለተኝነት ለመጨረስ ተገዳለች። ባገኙት የአሊያ ቁጥር ከኢትዮጵያ ቢያንሱም በአንድ ወርቅ የሚበልጧት ናይጄሪያና አልጄሪያ በቅደም ተከተል ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። በሴካፋ ሶስተኛ ደረጃን ይዘው የተመለሱት ሉሲዎቹ የአምስት ሚሊዮን ብር ስጦታ ተበረከተላቸው። በአስተናጋጇ ኡጋንዳ አሸናፊነት በተጠናቀቀው የሴቶች ሴካፋ ዋንጫ ኢትዮጵያ የነሐስ ሜዳሊያ አግኝታለች። በኡጋንዳ ሲካሄድ የነበረው የሴቶች ሴካፋ ዋንጫ ቅዳሜ ዕለት ፍጻሜውን ሲያግኝ በፍጻሜው ብሩንዲን ሶስት ለአንድ ያሸነፈችው ኡጋንዳ ዋንጫውን በሀገሯ አስቀርታለች። በውድድሩ የተሳተፈው የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር ያደረገውን የደረጃ ጨዋታ ሁለት ለአንድ በሆነ ውጤት አሸንፏል። በዚህም ብሔራዊ ቡድኑ ውድድሩን በሶስተኝነት አጠናቆ የነሐስ ሜዳሊያ አጥልቋል። የኢትዮጵያ ሴቶች ብሔራዊ ቡድን አባላት ሉሲዎቹ ውድድሩን አጠናቀው ትናንት ወደ አዲስ አበባ የተመለሱ ሲሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝደንት አቶ ኢሳያስ ጂራና ሌሎች የስፖርት ቤተሰብ አባላት አቀባበል አድርገውላቸዋል። አቶ ኢሳያስ በአቀባበል ስነ ሥርዓቱ ላይ ባደረጉት ንግግር ሰሞኑን የኢትዮጵያ እግር ኳስ ትንሳኤ ነው ማለታቸውን ከፌዴሬሽኑ ያገኘነው መረጃ ያመለክታል። የወንዶቹ ብሔራዊ ቡድን ዋሊያዎቹ በማላዊ ግብጽ ላይ ባስመዘገበው ውጤትና እንተ በሴካፋ ባስመዘገባችሁት ውጤት ተደስተናል፣ ሲሉም አክለዋል። የአዲስ አበባ ከተማ አስተዳደር ለሩሲዎቹ የአምስት ሚሊዮን ብር ሽልማት ያበረከተ ሲሆን የአስተዳደሩ ከንቲባ አዳነች አቤቤ በጽህፈት ቤታቸው ባዘጋጁት ስነ ስርዓት ላይ ሽልማቱን ለቡድኑ አስረክበዋል። ቻይናና ሩሲያ ግንኙነታቸውን ይበልጥ እያጠናከሩ ባሉበት በዚህ ወቅት አንድ ቻይና የሴቶች የእጅ ኳስ ክለብ ወደ ሩሲያ ሱፐር ሊግ ሊቀላቀል ነው። ሩሲያ በዩክሬን እያደረገች ካለው ጦርነት ጋር በተያያዘ ሰፊ ውግዘት በማስተናገድ ላይ ብትሆንም እስካሁን ድርጊቱን ካላወገዘችው ከቻይና ጋር ያላትን የቅርብ ስፖርታዊና ፖለቲካዊ ግንኙነት በሚያንጸባርቅ መልኩ አንድ የቻይና ክለብ የሩሲያ የሴቶች የእጅ ኳስ ሱፐር ሊግን እንዲቀላቀል ተዘግቧል። የሩሲያ የእጅ ኳስ ፌዴሬሽን ፕሬዚደንት ሰርጌ ሽሽካሬቭ ለሩሲያ የዜና ወኪል ታስ እንደተናገሩት በቻይና ተጫዋቾች የተዋቀረ አንድ የሴቶች የእጅ ኳስ ቡድን በ222223 የሩሲያ የሴቶች የእጅ ኳስ ሱፐር ሊግ ውድድር ይሳተፋል። የቻይናው ክለብ በመጪው የውድድር ዘመን በሀገሩ የሚያደርገውን ውድድር ትቶ ጨዋታዎቹን በሩሲያ መዲና ሞስኮ የሚያደርግ ሲሆን ከሩሲያ የተለያዩ ክለቦች ጋር እንደሚገጥምም የታስ መረጃ ያመለክታል። በዩክሬን እየተካሄደ ያለውን ጦርነት ተከትሎ ዓለም አቀፉን የእጅ ኳስ ፌዴሬሽን ጨምሮ የበርካታ ዓለም አቀፍ ስፖርት አስተዳደር አካላት በሩሲያ እና ቤላሩስ ላይ እገዳን ጨምሮ የተለያዩ ማዕቀቦችን መጣላቸው አይዘነጋም። የእንግሊዝ ፕሪምየር ሊግ የዝውውር መስኮት መከፈቱን ተከትሎ ክለቦች ከወዲሁ ለቀጣዩ የውድድር ዓመት ራሳቸውን ለማጠናከር ሩጫ ጀምረዋል። የዝውውር መስኮቱ ከመከፈቱን በፊት ከተጫዋቾችና ና ከክለቦቻቸው ጋር ቅድመ ስምምነቶችን በማድረግ ላይ የሚገኙ ክለቦች ቀልባቸው ያረፈባቸውን ተጫዋቾች ለማስፈረም ሽር ጉዳቸውን እያጧጧፉ ነው። ሳዲዮ ማኔን ለባየር ሙኒክ አሳልፎ ለመስጠት በንግግር ላይ የሚገኘው ሊቨርፑል በምትኩ ማንቸስተር ዩናይትድን ጨምሮ በበርካታ ታላላቅ ክለቦች እይታ ውስጥ ገብቶ የነበረውን የቤኔፊካ አጥቂ ዳርዊን ኑኔዝን ለማስፈረም ከስምምነት መድረሱ ታውቋል። ሊቨርፑል ለዚህ የኡራጋይ አጥቂ ዝውውር ስልሳ አራት ሚሊዮን ፓውንድ የመጀመሪያ ክፍያ የሚከፍል ሲሆን አጠቃላይ ክፍያው እስከ 85 ሚሊዮን ፓውንድ እንደሚደርስ ይጠበቃል። በቀጣዩ የቻምፒየንስ ሊግ ውድድር የማይሳተፍ ከመሆኑ ጋር ተያይዞ የስመጥር ተጫዋቾችን ቀልብ መሳብ ተሳነው ማንቸስተር ዩናይትድ ኔዘርላንዳዊውን የአማካይ መስመር ተጫዋች ፍሬንኪ ደጆንግን ለማስፈረም ከባርሴሎና ጋር ንግግር በማድረግ ላይ ላይ ይገኛል። አዲሱ የዩናይትድ አለቃ ኤሪክ ቴን ሃግ በአያክስ ጠንቅቀው የሚያውቁትን ደ ዮንግን ማስፈረም በዚህ ክረምት ቅድሚያ የሰጡት የዝውውር ጥያቄ ሆኗል። ፖል ፖግባን ጨምሮ በርካታ ተጫዋቾችን በነጻ ዝውውር እና በሽያጭ ሊያሰናብት የተዘጋጀው ዩናይትድ በባየር ሙኒኩ አጥቂ ሮበርት ሌዋንዶውስኪ ላይም ቀልቡን የጣለ ቢሆንም የፖላንዳዊው ልብ ግን ለባርሴሎና እንደሸፈተ ነው። አሌክሳንደር ላካዜትን ለሊዮን በነጻ ዝውውር መልሶ ያስረከበው አርሴናል የአጥቂውን ኤዲ ንኬቲያን ኮንትራት ለማራዘም በመነጋገር ላይ ሲሆን የማድሪዱን ማርኮ አሴንሲዮን ጨምሮ ሌሎች ተጫዋቾችን የማዘዋወር ፍላጎት እንዳለውም በማሳወቅ ላይ ነው። ከቦሩሲያ ዶርትሙንድ ኤርሊንግ ሀላንድን ለማስፈረም ከዚህ ቀደም ስምምነት ላይ የደረሰው የሊጉ ሻምፒዮን ማንቸስተር ሲቲ የባርሴሎናውን ጋቪን ጨምሮ በሌሎችም ተጫዋቾች ላይ ዓይኑን እንደ ጣለም እየተወራ ይገኛል። አንቶኒዮ ሩዲገርን በነጻ ዝውውር ለሪያል ማድሪድ አሳልፎ ከሰጠ በኋላ ሉካኩን ደግሞ ለኢንተር ሚላን በውሰት ለመስጠት በመነጋገር ላይ የሚገኘው ቼ ቸልሲ ደግሞ የፒኤስቪውን ኢብራሂም አስካራን ወደ ክለቡ ለማምጣት ፍላጎት አሳይቷል። ምንም እንኳን የተለያዩ ክለቦች የዝውውር ስምምነቶችን በመፈጸም ላይ ቢሆኑም አርብ እለት ከተከፈተው ከእንግሊዝ ፕሪምየር ሊግ የዝውውር መስኮት ውጭ የአብዛኛው የአውሮፓ ታላላቅ ሊጎች የዝውውር መስኮታቸው እንደ ጎርጎሳውያኑ ሐምሌ አንድ የሚከፈት በመሆኑ ብዙዎቹ ስምምነቶች በፊርማ የሚጸኑት ከሐምሌ አንድ ጀምሮ ነው። ቀጣዩ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ምሽት ሰኔ 6 2014 ዓ ም የጋቢና ቤ እዚህ የተጠናገድ ስናስተናግዳት ያምሸነው ነው። ኤደን ገረመው መሰናዶውን እየመራው፣ ኤልያስ አድ አስማረ በድምፅና ምስል ህንደስ ነው ከመላዊ የአሜሪካ ድምፅ ስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እንጠብቃቸዋለን። እስከዛ ድረስ አስተያየ ጥያቄዎቻችን በአምሃሪክ ስገጽ ላይ ለጋቢና ቤ እያላጣሉ ስል ሰላም ጤና ይስጥልኝ።